be not be away ሰላም ጤና ስትልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። የእሁድ ምሽት የጋቢና ቬ የጥቅምት 28 2014 ዓ ም መሰናዶ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ካቀናባሪያችን ኤልያስ አስማረ ጋር አብሬም ዘልቅ ይሆናል። ለዛሬ ልክ በእሁድ ምሽት እንደተለመደው ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ ያልናቸውን ሁለት መሰናዶዎች መራርጠን ይዘንላቸኋል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ከረዳት ፕሮፌሰር ዶክተር መቅደስ ዳባ ጋር ያለንን ቆይታ ነው። ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል የሚሊኒየም ሜዲካል ኮሌጅ የማህፀንና የጽንስ ሕክምና ሐኪም እንዲሁም በኢትዮጵያ የጽንስና የማህጸን ሐኪሞች ማህበር ፕሬዝዳንትና የሁለት ልጆች እናት ሲሆኑ በቅርቡ ዓለም አቀፍ የጽንስና የማህጸን ፌዴሬሽን በዓለም ዙሪያ በዘርፉ በምርምር አስተዋጽኦ አድርገዋል በሚል በጉርጉሮ ሳያኑ ሀያ ሀያ አንድ አመተ ምህረት ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ወይም ሽልማት ወስደዋል። ከዶክተር መቅደስ ጋር ቆይታ አድርጌ ነበር። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከሚያስረዱበት ቆይታችን ጀምራል። ሕክምና ከመግባቴ በፊት የአስራ ሁለተኛ ክፍል ትምህርቴን ከጨረስኩ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ ከዛ በኋላ ያው ወደ ሕክምና ትምህርት ከገባውን በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው ዓመታት አሉ። ክሊኒካል የርስ የምንለው ሊሄድን በምናይበት ጊዜ እያጋጠመኝ በማዋለጃ ና በማህጸንና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር ማህጸንና ጽንስ ትምህርት ክፍል ውስጥ ያሉት የማህጸንና ጽንስ ሐኪሞች ቁጥር በጣም እቅተኛ ነበረ። በሚገርምሽ ሁኔታ ሶስት ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ በመሆኑ ሀገሬ ውስጥ ስንት የማህጸንና ጽንስ ሐኪም አለ? ይህ ሁሉ እናት አለ፣ ይህ ሁሉ ወጣት አለ፣ ይህ ሁሉ ሴት አለ እና ምንድን ነው ስንት ያለ ጊዜ ጠየቅኩኝና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንድ ሺ ራሱ አይሞላም የኢትዮጵያ ውስጥ ያለ የማህጸንና ጽንስ ሐኪሞቻችን ቁጥር ና በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደ ሌላው አይነት ህክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደምብ ሰምተሽ ይህ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ በተለይ ከጽንሱ ውጪ የማህፀን ህክምናው ላይ በተለይ አቶች ሲመጡ ትልልቆች ሲመጡ በምናይበት ሰዓት ብደን ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል። ጊዜ በራሴ ማሰብ ጀመርኩኝ። ና በዛ ምክንያት ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ የወሰንኩት። ከመጀመሪያውም ማለት ታየ ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛል። ከዛ በኋላ ደግሞ ተምረው ሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት በተለይ በስነቷ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር መመካከር፣ በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው። አሁን እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህጸንም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው እና የእርስዎ የሙያ ጉዞ ምን ይመስላል? የሙያ ጉዞ ይ በተለይ መጀመሪያው የሕክምና ልምምድ በምናደርግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበር። ለሁለት አመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደ ዚሁ ትምህርት ዘርፍ ከገባሁ በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ። ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ማህጠና ጽንት ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ጽሁፋዊ ጥቃቶች ምኖች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህጠና ጽንት ማህበሩን እናቃግዝ ነበረ ና በዛ ምክንያት ከሬዚደንት ይሄ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን፣ ከእኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከነሱ ብዙ ነገር የመማረን እድል አግኝቼ ነበር። ከዛ ከወጣው በኋላ ያው በዚሁ አንድ ሁለት አመት የግሉንም ነገር እንዲ አማኒያ በሚባል የእናቶችን ህጻናት ከሆስፒታል ውስጥ ለትንሽ ጊዜ አገልግል ያለው በቤተሰብ መምሪያ አገልግሎት መስራለች ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ የዘርፉ በግል ብቻ ይዘፉም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም። ሁላችንም ተባብረን መስራት ያለብን ሲሆነ ማለት በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብ ስፔሻሊቲ ማስተር ሴንተር ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም በዚህ ነገሮች ላይ ለአገር ደረጃም የኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ ለነሱ የሚያግዙትን መረጃዎች በመስጠት እየሰራት ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጀው የምሰራበት ነገር ምንድን ነው? የችነቱ አልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ፊልጋለ በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስት ዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስፋት እድል አግኝቼ ነበረ። በፈረንጆች ሁለት ሺህ ሀያ ዓመተ ምህረት ጀምሮ የኢትዮጵያ ማጸናቅን ሐኪሞች ማህበር ላይ ፕሬዚዳንት ሆኜ እያገለገልኩ ነው ያለሁት። እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው? በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ለምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ ሀያ ዓመት ምናምን የተተዉ መሳሪያዎችን ስል የሚጠቀም እንችላለን ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ ሆኑ ባለሙያዎችን መድበናል፣ ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። And we so we and yes quality on the የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማጽናጥንት ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጂንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኢመርጀንሲ ነው ብለን እንላለን። ብዙ ጊዜ እንደውም የእናቶች ጤና እና በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችንን ሴት ሁሉም አስገዝቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች፣ በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድነው ቀጥዬ የማገኘው የማገኘው ክፍያ ይህን ያህል አይደለም ለምን እንደዚህ አይነት አስጨናቂ ሙያ ውስጥ ትሰራለው የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሲሆኝ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንካሬጅ እያደረግን፣ ኦፍኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል? ለመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ምናምን ስንል አይ ቆይ፣ እስኪ ገሌ ወስንልኝ፣ ገሌ እንደዚህ በል ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የሞይሰንን ነገር ራሱ ለሴቶቻችን ወይም ለሚወልዱት ሰዎች በጣም ማዘጋጀት ላይ በመስራት ጊዜ ያስፈልገናል ማለት ያ ደግሞ ከትምህርት ቤት ከቤት፣ ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል። አራት ዓመት ነው ስፔሻሊቲ በተለይ እንደ ሴት እዚህ ያው ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶች ቻሌንጆች። እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጠዋል እና እስቲ ስለሱ ጥቂት ነገር ቢሉኝ። የዚህ የአለም ማህጸንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በሱ ላይ እንግዲህ በአገራቸው ወይም ደግሞ በአለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቅር አቆጣጠር በአስራ ዘጠኝ ዘጠና ሰባት ጀምሮ ነው ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም ድለኛ ነኝ ብዬ ማስበው ከዚ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በሁለት ሺ ሶስት የዶክተር ካቼን ሀምሊን ነበረች ተሸላሚ ነበረች ኢትዮጵያ ወክላ እንደ ኢትዮጵያ እስከ ቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋልና እግዚአብሔር ፈቅዶ በሁለት ሺህ ሀያ አንድ ደግሞ እኔም ያንን ሽልማት ከተቀላቀሉ በአለማችን ካሉ ሴቶች ውስጥ በመግባት እጅግ አድርጌ መጀመሪያ ሎሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝን በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና እፈልጋለሁኝ። ግን ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የሀያ ሀያ አንድ የፊጎ ሀያ ሀያ አንድ ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት እፈልጋለሁኝ። እሺ ዶክተር ከአሜሪካ ድምጽ አድማጮች ስም እንግናለሁ። በድጋሚ እንኳን ደስ አለ እንኳን አብ ደስ አለን እጅግ አድርጌ አመሰግናለን i ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ወደ ተከታዩ ዘገባ እንሻገር። ተከታዩ ዘገባ ደግሞ ከአይቲ ስፔሻሊስቷ ጽጌ ጥበቡ ጋር ያስተዋውቀናል። ጽጌ ጥበቡ ራእይ የህጻናት መርጃ የተሰኘ ተቋም ስራይ ስትሆን የልዩ ፍላጎት ላላቸው ልጆች በኮምፒውተር የኮዲንግ ስልጠና ትሰጣለች። በዚህ ዙሪያ ስመኝሽ የቆየ ያሰናዳችው ዘገባ ቀጥሎ ይቀርባል። ራእይ የህጻናት መርጃ ድርጅት የዛሬ ሰባት ዓመት ሲመሰረት ዓላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት የቻሉ ግን በወላጆቻቸው የአቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች አምስት ጓደኞቿ ጋር በመሆን አንድ ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካ ታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸው እና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ። ልጆቹ ያለ ትምህርት ኤክስፖስ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜ ያቸው ከአስር እስከ ሀያ አንድ ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር ችግራቸው ምንድን ነው? ከመርዳታችን በፊት ምንድን ነው የሌላቸው፣ ምንድን ነው የሚያስፈልጋቸው፣ እኛ የምንፈልገውን ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው። በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ሕጻናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች። ምንድን ነው የሚያደርጓቸው? አንዳንዶቹ ደህና የሆኑትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸው ብቻቸውን አስቀምጠዋቸው ምን ነበር የሚያደርጓቸው? ከአንድ እስከ ሶስት ያስቀምጧቸው ነው። መልሰው አንደኛ ነበር የሚያደርጓቸው። ምክንያቱም ልጆቹ ምንም የሚደግፋቸው የሚማሩበት ማቴሪያል አልነበራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ ሜይ ቢ ሁለት ተማሪ ሶስት ተማሪ ነበር እና እሱን ለምን እንደማይመጡ ለምንድን ነው የማይመጡት? እኛ ይህንን ማድረግ ከቻሉ ለምንድን ነው የማይመጡት ሲባል በጣም የሚገርመው አይዶንት ኖ ኮንስኳንስ ሲሆን፣ አንዳንድ ጊዜ እነዚህ ልጆች በጣም ብዙ ድሃ ቤተሰቦቻቸው ድሃዎች ናቸው። የሆነ ተመርጦ የተሰጠ ይመስላል አንዳንድ የሆነ የምታየው እና አንዳንዶቹ ምግብ የሚበሉት የላቸውም። ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡ። የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእይ የህጻናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ አስራ ሰባት ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ ዓመት ከስድስት ወር ልፋት በኋላም ተማሪዎቹ አምስት ስካርፎችን መስራት መቻላቸው ለጽጌና ለባልደረቦቿ ትልቅ ስኬት ነበር። እነዚህ ልጆች ዛሬ አሁን ባለፈው ሄጅ የነበረ ኤፕሪል ላይና ወደ ሀያ አምስት እስካርፎችን ነው የሰሩት። እስካርፎቹ በጣም የሚያምሩ አብዛኞቹን ለጨረታ ቅረባ ናቸዋል። አሁን የተወሰነ አለን። ኖቨምበር ሀያ ላይ ጋላ አለን የምናዘጋጀው፣ እዛ ላይ ለሰው የምናሳየው ሀያ አምስት እስካርፎችን ሰርተው ብዙዎቹ ተሸጠዋል፣ እና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብለው ቤት ውስጥ ተደብቀው ተስፋ ያጡትን ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው። ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህጻናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነጻ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች። እኔ ሲሄድ የማስተምራቸው ስፔሻል ሜድ ያላቸው እና የሌላቸው ልጆች ተደባልቀው ነው የሚማሩት። እና ሁልጊዜ ፕሮግራሙ አስር ሳምንት ነው እና እኔ አስር ሳምንት አስተምሬ ስጨርስ እነዛ ስፔሻል ሜድ ያላቸው ልጆች ከስፔሻል ሜድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴን መጠየቅ ጀመርኩኝ። አሁን እኔ ፉልታይም ስራ አለኝ አለ በቃ ይሄንን ትቼው ለምን የኢትዮጵያ ኮሚኒቲ ያሉትን ልጆች እንደዚህ አድርጌ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው። ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የ23 ዓመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍቅር ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም እውቀት ያልነበራትን የኮዲንግ ትምህርት በአጭር ሳምንት አጠናቃ ሶስት የኮምፒውተር ጌሞችን ሰርታለች። ስለ ኮዲንግ ያወቅኩት በ2020 አመተ ምህረት ነበር። ጽጌ ናት ያስተማረችኝ። በኮምፒውተር ላይ የጻፍኩ ኮዶችን እፈጥራለሁ። በጣም ቀላል ነበር። እሚገርምሽ አንድ ሊዲያ የምትባል ያው የሚታረጊያቶች በጣም በጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ። አሁን ለሰርቲፊኬት እየተዘጋጀች ነው። ስፔሻል ሜድስ ና ሽነቨር ኮምፒውተር ነካ የኮዲንግ ተምራት ታውቅም፣ ግን ብዙዎቹ አሉ እንደሱና፣ ስለዚህ እዚህ እያስተማረን በጣም ሰክሰስፉል ሲሆን እንዳልኩሽ ምንድን ያደረግ ያደረግነው ኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲ፣ በዚህ አጋጣሚ በጣም አመሰግናለሁ። ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ እንትን ይሄንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶቹ ማስገባት እንፈልጋለን እና ኮምፒውተር ትልኩልን አላችሁ ወይ ብለን ጠየቅ የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዘግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም፣ ባየችው ውጤት ግን እጅግ ደስተኛ ናት። በእውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለች በጣም ብያድለን ያሰብኩት ትሞክረው በሚል ነው ያሰብኩት። ግን አንዴ ከጀመረችው በኋላ ያላትን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን ኦፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ። ምናልባት እንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው። ጽጌ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186 ሺ ብር በማሰባሰብ 16 ኮምፒውተሮችን ስብስቴ ነጋሲና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች ሰባት ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጠባበቃሉ። አሁን ቴክኖሎጂ ነው። የቴክኖሎጂ ዘመን ነ እነዚህ ደግሞ ስፔሻል ሚዲያ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንንሽ አፕሊኬሽን ሰርተው መሸጥ ይችላሉ። ትሪዲ ፕሪንት ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ። ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኘው አንዳንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል። ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው። ለተሰጠው ጊዜ የሊዲያ እናት ማርታም በልጁ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ሕጻናት የራሳቸው ልዩ ተሰጥኦ ያላቸው በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ጥቅምት 28 2014 ዓ ም መሰናዷችንን እዚህ ላይ ፈጸምን። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ አምሽቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንገናኝ እያልን በዚሁ እንሰነባበታለን። ደህና እደሩ።